የኮቪድ-19 አዲስ መረጃ። አርብ ጥቅምት 14 2022 ከቀኑ አራት ሰዓት ላይ የተላለፈ። አስገዳጁ የኮቪድ-19 ማግለልና የቅርብ ንክኪ መስፈርቶች ማብቃት። ካሁን በኋላ ኮቪድ-19 ያለባቸው ሰዎች ተገልለው ለብቻ መቆየት ግዴታቸው አይደለም። ነገር ግን አሁንም የጉንፋን ወይም የኢንፍሉዌንዛ ምልክቶች ያለባቸው ሰዎች ቤት ውስጥ እንዲቆዩ እንዲቆዩና ሌሎችን ለመጠበቅ እርምጃዎችን እንዲወስዱ ይመከራል። ኮቪድ-19ና ሌሎች የመተንፈሻ አካላት በሽታዎች አሁንም በማህበረሰባችን ውስጥ እየተዘዋወሩ መሆናቸውን መገንዘብ ያስፈልጋል። ማንኛውም በኮቪድ-19 የተያዘ ሰው ወይም የኮቪድ-19 የሚጣጣሙ ምልክቶች ማለትም ትኩሳት፣ ሳል፣ የጉሮሮ መቁሰል፣ የአፍንጫ ፈሳሽ ወይም የመተንፈሻ አካላት ህመም ያለበት ሰው እነዚህ ምልክቶች እስኪ ጠፉ ድረስ በቤት ይቆይ። ለከባድ ህመም የተጋለጡ ሰዎችን አይጎብኙም። በሆስፒታል ያለን ማንኛውንም ሰው አይጎብኙ። በእድሜ የገፉ ወይም የአካል ጉዳተኞች እንክብካቤ መስጫ ተቋማትን ቢያንስ ለሰባት ቀናት አይጎብኙ። ለስራ ዓላማም ቢሆን ትላልቅ የሰዎች መሰባሰብ ያለበትን ቦታዎችና የተጨናነቀ የቤት ውስጥ መሰባሰብን ያስወግዱ። ምልክቶ ከመጥፋቱ በፊት ከቤቶ መውጣት ካለቦ የአፍና የአፍንጫ መሸፈኛ ጭንብል ያድርጉ። በመተንፈሻ አካላት በሽታ ኮቪድ-19ን ጨምሮ ስንታመም ሁላችንም ራሳችንንና በዙሪያችን ያሉትን ሰዎች የመንከባከብ ኃላፊነት ልንወስድ ይገባል። ማንኛውም ጉንፋን ወይም ጉንፋን መሰል ምልክቶች ያለበት ሰው ምልክቶቹ ቀላል ቢሆንም የኮቪድ-19 ምርመራ ማድረግ አለበት። ይህንንም ራት በመጠቀም ራስዎ ምርመራ ማድረግ ወይም በፒሲአር የፍተሻ ክሊኒክ መመርመር ይችላሉ። የኮቪድ-19 ራት ውጤቱ አዎንታዊ ከሆነ ውጤቱን በኮሮና ቫይረስ ድህረ ገጽ ደብሊው ደብሊው ደብሊው ኮሮና ቫይረስ ታስ ጎቭ ኤዩ ፖዘቲቭ ሪዛልት ላይ መመዝገብ ወይም ወደ ህዝብ ጤና ስልክ ቁጥር 1800 671738 በመደወል መመዝገብ ይችላሉ። አስተርጓሚ ካስፈለገ ስልክ ቁጥሩን ከደወሉ በኋላ አንድ ቁጥርን ይጫኑ። ምልክቱ ያለበት ሰው አሉታዊ የራት ምርመራ ውጤት ካለው በሚቀጥለው ቀን ሁለተኛ የራት ምርመራ ማድረግ ወይም የፒሲአር ምርመራ ማድረግ አለበት። በክልል የሚተዳደሩ የፒሲአር ፍተሻ ክሊኒኮች ቀጠሮ መያዝ አያስፈልጋችሁም። ለመመርመር ክሊኒኩ የሚከፈትበትን ሰዓት ማወቅ ብቻ በማወቅ ብቻ መምጣት ይችላሉ። የፒሲአር ምርመራ ክሊኒኮች የት እንዳሉና መቼ እንደሚከፈቱ ለማወቅ በኮሮና ቫይረስ ድህረ ገጽ ላይ ማረጋገጥ ይችላሉ። ደብልዩ ደብልዩ ዶት ኮሮና ቫይረስ ዶት ታዝ ዶት ጎቭ ዶት ኤዩ ስላሽ ቴስቲንግ ይመልከቱ። እድሜው ከ70 ዓመት በላይ ከሆነ ወይም በኮቪድ-19 ኢንፌክሽን የመጋለጥ እድሎ ከፍ ያለ ከሆነ የጸረ ቫይረስ መድኃኒት ሊያገኙ ይችሉ ይሆናል። ጸረ ቫይረስ መድኃኒት ውጤታማ የሚሆነው በኮቪድ-19 ከተያዙ በኋላ ብዙም ሳይቆይ ከወሰዱ ብቻ ነው። አዎንታዊ ምርመራ ካደረጉ በኋላ የጸረ ቫይረስ መድኃኒት ለማግኘት ለመነጋገር በተቻለ ፍጥነት ለጠቅላላ አኪሞ አቅራቢያው ላለ የጤና እንክብካቤ ማዕከል ወይም ለኮቪድ አት ሆም ፕላስ ቡድን ይደውሉ። በማንኛውም ጊዜ የህመሙ ምልክቶች ከተባባሱ ለሐኪሞ ይደውሉ ወይም የኮቪድ አት ሆም ፕላስ ቡድንን በአንድ ስምንት ዜሮ ዜሮ ዘጠኝ ሰባት ሶስት ሶስት ስድስት ሶስት ይደውሉና ያነጋግሩ። የህመም ምልክቶቹ በጣም ከተባባሰ ወይም የመተንፈስ ችግር ካጋጠመ ዜሮን ሶስት ጊዜ ዜሮ ዜሮ በመደወል ወይም ቀጥታ ወደ ሆስፒታል ይሄዱ። የኮቪድ አስራ ዘጠኝ ወይም የጉንፋን ምልክቶች ካለቦ ለአምቡላንስና ለሆስፒታል ሰራተኞች ይንገሩ። ኮቪድ-19 በጣም ከባድ በሽታ ሊሆን ይችላል፣ በተለይም በማህበረሰቡ ውስጥ ላሉ ተጋላጭ ሰዎች። ይህም አረጋውያንንና ከባድ የጤና እክል ያለባቸውን ሰዎች ያካትላል። ኮቪድ-19 በሚኖርበት ጊዜ የኮቪድ ደህንነት ባህሪያትን በመለማመድ እነዚህን ሰዎች ደህንነታቸውን ለመጠበቅ መርዳት ይችላሉ። ይህም የሚያጠቃልለው ጥሩ ስሜት እስኪሰማዎት ድረስ በቤትዎ ውስጥ ይቆዩ። በተለይ ከምግብ በፊትና በኋላ ሽንት ቤት ሲጠቀሙ፣ ሲያስሉና ሲያስነጥሱ እጆን አዘውትረው ይታጠቡ። በቤት ውስጥ ሲሆኑ የአፍና የአፍንጫ መሸፈኛ ጭንብል ያድርጉ። ስርጭቱን ለመገደብ በቤት ውስጥ አብሮት ከሚኖሩ ሰዎችም የአፍና የአፍንጫ መሸፈኛ ጭንብል እንዲለብሱ ይንገሯቸው። በሚታመሙበት ጊዜ በተቻለ መጠን በራስዎ ክፍል ውስጥ ይቆዩ። እስኪሻሉ ድረስ ከፍተኛ ተጋላጭ የሆኑ ቦታዎች ላይ አይገኙ። ከፍተኛ ተጋላጭ ቦታዎች የአረጋውያን እንክብካቤ መስጫ ተቋማት፣ የአካል ጉዳተኞች እንክብካቤ መስጫ ተቋማትና ሆስፒታሎችን ያካትታል። ይህን ማድረግ ተጋላጭ ሰዎችን ለመጠበቅ ይረዳል። ምንም እንኳ የቅርብ ንክኪ ያደረጉ ሰዎች ምንም አይነት ሕግ መከተል ባያስፈልጋቸውም፣ የቅርብ ግንኙነት ለነበራቸው ሰዎች ኮቪድ-19 እንዳለባቸው መናገር አለባቸው። ይህም ስለ ጤናቸውና ስለ እንቅስቃሴያቸው ውሳኔ እንዲያደርጉ ይረዳቸዋል። ምክንያቱም ከእርሶ ጋር ከተገናኙ በኋላ በሚቀጥሉት ቀናት ውስጥ በኮቪድ አስራ ዘጠኝ የመያዝ እድላቸው ከፍተኛ ሊሆን ይችላል። የግል የስራ ቦታዎችና የተለያዩ የስራ ቦታዎች ኮቪድ-19 ያለባቸውን ሰዎች ስለማስተዳደር አስተዳደር የራሳቸው ህጎችና ፖሊሲዎች ሊኖራቸው ይችላል። ለሚሰሩበት ቦታ ኮቪድ-19 እንዳለቦ መናገር አለቦት። ስለዚህም ህጋቸው ምን እንደሆነና ወደ ስራ የሚመለሱበትን መንገድ ሊያሳውቆት ይችላሉ። ያስታውሱ ሁሉንም የኮቪድ-19 መረጃ በኮሮና ቫይረስ ድህረ ገጽ ላይ ወይም ወደ ህዝብ ጤና መገናኛ መስመር በመደወል ማግኘት ይችላሉ። www ኮሮናቫይረስ ታዝ ጎቭ au ይመልከቱ ወይም በህዝብ ጤና የስልክ መስመር 1800 671 738 ይደውሉ። አስተርጓሚ ካስፈለገው የስልክ ቁጥሩን ከደወሉ በኋላ አንድ ቁጥርን ይጫኑ። የኮሮና ቫይረስ ድህረ ገጽ በተለያዩ የቋንቋ የተተረጎሙ መረጃዎች አሉት። የተተረጎሙ መረጃዎችን በwww ኮሮና ቫይረስ ታዝ ጎቭ ኤዩ ስላሽ ማይ ላንጉጅ ላይ ማግኘት ይችላሉ።